የአሜሪካ ድምፅ ራዲዮ ጣቢያ ነው። አንተ በገለጽከው መንገድ ይህ ወይም ያ ይሆናል ብሎ መናገር አይቻልም። አምባሳደር መኖሩ ግን ጠቃሚ ነው። ዩናይትድ ስቴትስ እና ኢትዮጵያ በአውሮፓ የዘመን አቆጣጠር በ1903 ዓ ም የጀመረ ረጅም ዲፕሎማሲያዊ ግንኙነት አላቸው። በኢትዮጵያ የዩናይትድ ስቴትስ ኤምባሲ የሕዝብ ግንኙነት ኃላፊ ዴቪድ ኬነዲ ናቸው። ዝርዝሩን በዕለቱ አብይ ዘገባ ይዘናል። በቢሾፍቱ ሆራ አርሰዲ ሀይቅ በመስከረም 22 2009 ዓ ም ሊከበር በዝግጅት ላይ ሳለ ከኦሮሞ ክብረ በዓላት አንዱ በሆነው እሬቻ በዓል ላይ ለደረሰውና ለ55 ሰዎች ሰዎችም ሕይወት መጥፋት ተጠያቂ የተባሉ ሁለት ግለሰቦች በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት ክስ ተመሰረተባቸው ይላል። የዚህም ዘገባ አለን በመጽሔቱ ይቀርባል። ግብፅ ውስጥ ዛሬ ጭንብል ያጠለቁ ታጣቂዎች የክርስትና እምነት ተከታዮች ወደ ገዳም የሚጓዙበት በነበረው አውቶቡስ ላይ ጥቃት አድርሰው በትንሹ 26 ሰዎች መግደላቸውን የተመለከተ ዜና አለን። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ አርብ ግንቦት 18 2009 ዓ ም ተረኛ አስተናጋጆች አሉላ ከበደና ሰለሞን ክፍሌ ከፕሮግራም አቀናባሪያችን ንጉሡ ታምሬና ከስርጭት መሀንዲሱ ጋር አብረናችሁ እናመሻለን። በቅድሚያም የሰዓቱን የዓለም ዜና። መልካም ምሽት። ግብፅ ውስጥ ዛሬ ጭንብል ያጠለቁ ታጣቂዎች የክርስትና እምነት ተከታዮች ወደ ገዳም የሚጓዙበት በነበረው አውቶቡስ ላይ ጥቃት አድርሰው በትንሹ 26 ሰዎች መግደላቸውን ባለሥልጣናት አስታውቀዋል። ሆስፒታል የደረሱ የሰለባዎቹ ዘመዶች ሲላቀሱ ይሰማል። ምእመናኑን አሳፍሮ ሚኒያ ክፍለ አገር ወደሚገኘው ቅዱስ ሳሙኤል ገዳም ያመራ በነበረው አውቶቡስ ላይ ጥቃቱን ያደረሱት ሦስት አነስተኛ የጭነት መኪኖችን የተጠቀሙ አስር ሰዎች ናቸው ሲል የአገር አስተዳደር ሚኒስቴር አስታውቋል። ሚኒያ ከመዲናዋ ካይሮ 200 ኪሎ ሜትሮች ርቀት ላይ ይገኛል። የክፍለ ሀገሩ አስተዳዳሪ ኢሳም ኤል በዳዊ ቤዳዊ ለመንግሥቱ ቴሌቪዥን በሰጡት መግለጫ ጥቃት አድራሾቹ አውቶማቲክ ጠመንጃዎችን ተጠቅመዋል ብለዋል። ቴሌቪዥኑም በፖሊስና አምቡላንስ መኪኖች የተከበበው አውቶቡስ በጥይት ተበታትኮና መስኮቶቹ ተሰባብረው አሳይቷል። የጤና ጥበቃ ሚኒስቴር በበኩሉ በጥቃቱ ሌሎች አምስት ሰዎችም ጉዳት ደርሶባቸዋል ብሏል። እስካሁን ለጥቃቱ ኃላፊነት የወሰደ ወገን ባይኖርም ባለፉት ስድስት ወራት በክርስትና እምነት ተከታዮች ላይ ሁለት ተመሳሳይ ጥቃቶች በማድረስ የሚወነጀለው የግብፁ እስላማዊ መንግስት ቡድን አሻራ ይታይበታል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ የወንጀል ችሎት ነገረ ኢትዮጵያ ተብሎ የሚታወቀውን የሰማያዊ ፓርቲ ልሳን ያዘጋጅ በነበረው ጌታቸው ሽፈራው ላይ የአንድ ዓመት ከስድስት ወር የእስር ቅጣት ወስኗል። ፍርድ ቤቱ የተከሳሹ ንብረት የሆኑ ሁለት የእጅ ስልኮች እንዲመለሱለትም ትዕዛዝ ሰጥቷል። መለስካቸው አመሀ ዝርዝሩን ይዟል። ፍርድ ቤቱ ከትናንት በስቲያ የጥፋተኝነት ፍርድ በጌታቸው ሽፈራው ላይ ከሰጠ በኋላ አቃቢ ሕግና የተከሳሽ ጠበቃ ያቀረቧቸውን የቅጣት ውሳኔ ሐሳቦች እንደ መረመር አስታውሷል። አክሎም አቃቢ ሕግ ተከሳሽ ወንጀሉን የፈጸመው የግድሞት ሰባት አርበኞች ግንባር አባል ከሆነው ከአበበ ገላው ጋር አንድ ላይ በመሆን ነው ሲል ቅጣቱ ከብዶ እንዲጣል ሐሳብ ማቅረቡ ገልጿል። በተቃራኒው የጌታቸው ሽፈራው ጠበቃ ተከሳሽ ያደረገው ከአንድ ግለሰብ ጋር የፌስቡክ መልእክት ልውውጥ መሆኑን በዚህም የደረሰ ጉዳትም ሆነ የተገኘ ጥቅም እንደሌለ አስረድተው ቅጣቱ ቀልሎ እንዲጣል ማመልከታቸውን አስታውቋል። ፍርድ ቤቱም የቅጣት መነሻ እርከኑን በመወሰን ተከሳሽ አንድ ዓመት ከስድስት ወር በጽኑ እስራት እንዲቀጣ ትዕዛዝ ሰጥቷል። በሌላ በኩል ደግሞ ተከሳሽ በቁጥጥር ስር በዋለበት ወቅት የተያዙበት ሁለት የእጅ ስልኮቹ ለባለ ንብረቱ እንዲመለሱ አዟል። አቃቢ ህግ ቀደም ሲል በጌታቸው ሽፈራው ላይ ያቀረበው ክስ የሽብር ወንጀል ፈጽመዋል በሚል በጸረ ሽብር አዋጅ ድንጋጌ ስር የነበረ ቢሆንም ፍርድ ቤቱ በወንጀል ህግ አመፅ በመቀስቀስ ወንጀል ድንጋጌ ማለትም ግዙፍ ያልሆነ መገፋፋትና ማሰናዳት ወንጀል ድርጊት ስር እንዲከላከል በይኗል። ጌታቸው መቼ እጁ እንደተያዘ ፍርድ ቤት ለአቃቢ ህግ ጥያቄ ቢያቀርብም አቃቢ ህግ ለጊዜው መረጃው እንደሌለው ገልጿል። ቪኦኤ ከተከሳሽ ቅርብ ጓደኞች እንደተረዳው ከሆነ ጌታቸው በፖሊስ ቁጥጥር ስር የዋለው ታሕሳስ 18 ቀን 2008 ዓ.ም ነበረ። ስለሆነም ከአንድ ዓመት ከአምስት ወር በላይ ታስሯል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ኔቶ የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ወደ አዲስ አሻግሮ የማየት ገጽታ ወዳለው አንጸባራቂ ዋና ጽህፈት ቤት ገብቷል። ይህ ገጽታም ፕሬዚደንት ትራምፕንና ሌሎች ድርጅቱን የሚነቅፉ ሰዎች የሚሉትን ይጻረራል፣ ይላል የአሜሪካ ድምፅ ራዲዮ ዘጋቢ ባጠናቀረው ሪፖርቱ። ትላንት ሐሙስ የተካሄደ ጉባኤ ያተኮረው በአውሮፓ በተፈጸሙት አሸባሪ ጥቃቶች ጉዳይ ላይ ሲሆን አንዳንዶቹ ውደቱ አዲስ አቅጣጫ ሊይዝ ይችላል የሚል እምነት ማሳደራቸውን ሉዊ ራሚሬስ ከብራስልስ በላከው ዘገባ ጠቅሷል። አዳነች ፍሳ የት አቀርበዋለች። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አዲሱን የኔቶ አንጸባራቂ ዋና ጽህፈት ቤትን አድንቀዋል። አዲሱ የኔቶ ጽህፈት ቤት ምን ያህል ገንዘብ እንዳስወጣ ጠይቄ አላቅም፣ መጠየቅም አልፈልግም፣ ሆኖም ውብ ነው። ሕንፃውን ለመገንባት የወጣው ገንዘብ 1.2 ቢሊዮን ዶላር ሲሆን የውህደቱን ታሪክና መጻኤ ዕድሉን በሚያንጸባርቁ ተምሳሌቶች አሸብርቋል። የበርሊን ግንቡ መታሰቢያ ከቀዝቃዛው ጦርነት በኋላ የተዋሃደችውና ነፃ አውሮፓ ነጸብራቅ ነው። እንደ አውሮፓ አቆጣጠር መስከረም 11 2001 ዓ.ም ኒውዮርክ ከተማ በሚገኘው ቲዩን ታወር ላይ የተፈጸመውን አሸባሪ ጥቃትን የሚያስታውሰው ስብርባሪ ደግሞ የኔቶ የ21ኛ ምዕት ዓመት ዓላማ አሸባሪነትን መዋጋት መሆኑን ያስታውሰናል። የኔቶ ዋና ጸሐፊ ጄንስ ስቶልተንበርግ ፕሬዚደንት ትራምፕ መስከረም 11ና አንቀጽ አምስት መታሰቢያን የኔቶን አንድነትና በአሸባሪነት ላይ ላለን የጋራ ትግል አስፈላጊነት ክብር ሰጥተዋል። የኔቶ መሪዎች አሸባሪነትን ለመታገል የተግባር ዕቅድ አውጥተው የስለላ መረጃ የሚለዋወጡበትን መንገድ ለመመስረት ተስማምተዋል። ዶናልድ ትራምፕ በጉባኤው ላይ ሩሲያን ከዋና ዋና የጸጥታ አደጋዎች አንዱ አናት ሲሉ ፈርጀዋታል። የሰባቱ በኢንዱስትሪ የገፉ ሀገሮች መሪዎች የሲሲሊ ጉባኤ ዛሬ በዋናነት ከሚነጋገርበት አጀንዳ አንደኛው የአየር ንብረት ለውጥ ጉዳይ እንደሚሆን ተዘግቧል። የዓለማችን ግለት ሰው ሰራሽ ነው የሚባለው ሐሰት ነው ሲሉ በምረጡን ዘመቻቸው ወቅት ይናገሩ የነበሩት የዩናይትድ ስቴትሱ ፕሬዝደንት ዶናልድ ትራምፕ ዛሬ ጉባኤው ከመጠናቀቁ አስቀድመው ከውሳኔ እንደማይደርሱ ያስተዳደራቸው ባለሥልጣናት አስረድተዋል። ፕሬዚደንቱ የአውሮፓ አቋም ምን መሆኑን እየተረዱ ይመስለኛል ሲሉ ዋናው የኢኮኖሚ አማካሪያቸው ጌሪ ኮሆን ለጋዜጠኞች ተናግረዋል። የዓለም መሪዎች ተስፋ የሚያደርጉት ከሁለት ዓመታት በፊት በተፈረመው የፓሪሱ ስምምነት መሠረት ዋሽንግተን ወደ አየር የሚገባውን የተቃጠለ ጋዝ መጠን ለመቀነስ የገባችውን ቃል ትጠብቃለች ብለው ነው። የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ ስደተኞችንና ህጻናት ልጆቻቸውን ደህንነት ማስጠበቅ የሚችል የተግባር እቅድ እንዲያጸድቁ በታኦርሚና ሲሲሊ የተሰበሰቡት የሰባቱ ሀያላን መንግስታት መሪዎችን ተማጸነ። በዚሁ ዓመት ብቻ አደገኛውን የሜዲትራኒያን ባህር በማቋረጥ ከሰሜን አፍሪቃ ጣሊያን ለመግባት የሞከሩ ሁለት መቶ ስደተኞችና ልጆቻቸው መሞታቸውን ዩኒሴፍ ባወጣው ሪፖርት ገልጠዋል። በተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ ዘገባ መሰረት በያዝነው አመት 5500 የሚሆኑትን ከወላጆቻቸው ተነጥለው ብቻቸውን የሚጓዙትን ጨምሮ ከ45000 በላይ ስደተኞች ባህር አቋርጠው ጣሊያን ገብተዋል። ይህም ካለፈው አመት አሃዝ ጋር ሲነጻጸር ከ44 በመቶ በላይ መጨመሩን ያመለክታል። የድርጅቱ ምክትል ዋና ዲሬክተር ጀስቲን ፎርቲስ ከሲሲሊ በቴሌፎን በሰጡት መግለጫ ጣሊያን ለመድረስ ከሚሞክሩ ህጻናት ውስጥ በቀን አንዱ ይሞታል ነው ያሉት። ያለ ወላጅ ጥበቃ ብቻቸውን ላምፔዱዛ ወደብ የደረሱ ልጆች በጉዟቸው ወቅት በህገ ወጥ አሸጋጋሪዎች ከባድ ስቃይ እንደሚደርስባቸውም ለሐኪሞች መናገራቸውን የዩኒሴፉ ባለስልጣን ተናግረዋል። ኤርትራዊት ወጣት ክፉኛ ተጎሳቁሏለች ብለዋል ሐኪሙ። ጀልባው ላይ ከመሳፈሯ በፊትና በጉዞው ወቅት አስገድደው ደፍረዋታል። ለወጣት ሴት ልጆች በተለይ ሊቢያ አደገኛ መሆኑን እናውቃለን። በአንድ ወጣት ወንድ ልጅ ላይ ደግሞ ድብደባ መፈጸሙ በግልጽ ይታያል። በዩኒሴፍ ሪፖርት መሰረት በ2008 እና በ2016 ዓመተ ምህረት መካከል በአውሮፓ ጥገኝነት የሚጠይቁ ሕፃናት ቁጥር በከፍተኛ ደረጃ አድገዋል። ቀድሞ ከአምስት ሕፃናት አንዱ ሲሆን በ2016 ዓመተ ምህረት ከሦስቱ አንደኛው ጥገኝነት ጠያቂ ነው። ሰሜን ኮሪያ ትልቋ ችግር ናት ያሉት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በዛች ትክክለኛ ገጽታዋን ለማወቅ አስቸጋሪ በሆነች እስያዊት ሀገር ዙሪያ ያሉ ጉዳዮች ግን መፍትሄ ያገኛሉ ሲሉ ለጃፓኑ ጠቅላይ ሚኒስትር ሺንዞ አቤ ማረጋገጫ ሰጥተዋል። የሰሜን ኮሪያ ጉዳይ በአእምሯችን ውስጥ ያለ ትልቅ ችግር ነው። የመላው ዓለም ችግር በመሆኑ ደግሞ አንድ ቦታ ላይ መፍትሄ ይገኝለታል ሲሉ አብራርተዋል። እያደገ የመጣው የሰሜን ኮሪያ የኑክሌርና ሚሳይል ስጋት ፒዮንግያንግ ዩናይትድ ስቴትስን ማጥቃት እንዳትችል አደርጋታለሁ ሲሉ ቃል በገቡት በፕሬዚደንት ትራምፕ አስተዳደር ላይ አብይ ፈተና ደቅኗል አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው የምሽቱ አስተናጋጆቻችሁ አሉላ ከበደና ሰለሞን ክፍሌነን በስርጭታችን የጊዜ ሰሌዳ መሰረት ወደ ቀጣዩ መሰናዶ ተከታዩ የዕለቱ አንኳር ዜና ነው። ከዚያ በፊት ግን ቆየት ብለው ከሚሰሙት የዕለቱ መሰናዶዎች አንድ ሁለቱን በአጭር ባጭሩ እናስተዋውቅ። እንደ አትሌቲክ ፌዴሬሽን አትሌቶቻችን ንጹህ ስፖርት እንዲያዘወትሩ፣ ይህም ማለት ምንድን ነው? በቂ ልምምድ፣ በሚሮጡበት አግባብ እና በተገቢው ስነ ምግብ እንዲሁም ጥሩ የሆነ ስነ ልቦና ይዘው የማሸነፍ ስነ ልቦና ውስጣቸው ውስጥ ኖሮ ንጹህ በሆነ መንገድ ስፖርትን እንዲያሸንፉ በቂ የሆነ ግንዛቤ ማስጨበጫ መድረክ ያደርጋል። በኢትዮጵያ አትሌቲክስ ፌዴሬሽን የአትሌቶች ሕክምና ከፍተኛ ባለሙያ ወይዘሪት ቅድስት ታደሰ ናቸው። የኢትዮጵያን የፀረ አበረታች መድኃኒቶች ቁጥጥር ሥራ አስመልክቶ በተደረገው ውይይት ሐሳባቸውን ይሰጣሉ። በሁለተኛው አጋማሽ ይቀርባሉ። ሌላ በሁለተኛው አጋማሽ የሚቀርብ ቅንብር አለን። የምሽቱ ሰጥ አገባ ጋዜጠኞቹ የኢትዮጵያ መገናኛ ብዙሀን ይዞታ ይመለከታሉ። አሁን የዕለቱን አብረስ ፕሬዚዳንት ዶናልድ ትራምፕ አንጋፋው ዲፕሎማት ማይክል አርተር ሬኖር በኢትዮጵያ ቀጣዩ የሀገራቸው አምባሳደር እንዲሆኑ አጫቸው ይላል ቀዳሚው የዕለቱ አቢይ ርዕስ። አምባሳደር መታጨቱና መሾሙ በሁለቱ አገሮች መካከል ላለው ጠንካራ ግንኙነት መቀጠል በጣም አስፈላጊ ነው ነው ያሉት በአዲስ አበባ የዩናይትድ ስቴትስ ኤምባሲ ህዝብ ግንኙነት ኃላፊ ዴቪድ ኬኔዲ አዲሱ አምባሳደር የሚተገብሩትን ፖሊሲ በተመለከተ እንደዚህ ወይንም እንደዚ ይሆናል ማለት እንደማይችሉ ግን ጠቁመዋል። እስክንድር ፍሬው ተከታዩን አድርሶናል። ከዋይት ሃውስ የወጣው መረጃ እንደሚያሳየው ፕሬዝዳንት ዶናልድ ትራምፕ በተለያዩ ሀገራት በዲፕሎማትነት ያገለገሉት ማይክል አርተር ሬይኖር በኢትዮጵያ የሀገራቸው አምባሳደር እንዲሆኑ አጭተዋል። በአዲስ አበባ የዩናይትድ ስቴትስ ኤምባሲ የህዝብ ግንኙነት ኃላፊ ዴቪድ ኬኔዲ ለአሜሪካ ድምፅ ሲናገሩ ፕሬዝዳንቱ ቀጣዩን የዩናይትድ ስቴትስ አምባሳደር በማጨታቸው ደስተኞች ነን ብለዋል። የእጩ አምባሳደሩ ሹመት በሴኔቱ እስኪጸድቅ ድረስ የሚጠበቁ ሂደቶች መኖራቸውን ያስታወሱት ኃላፊው የመጀመሪያውና እጅግ አስፈላጊው እርምጃ ግን ፕሬዝዳንቱ የመረጧቸውን እጩ ይፋ ማድረጋቸው እንደሆነ አስረድተዋል። በኦባማ አስተዳደር የተሾሙት የፓትሪሺያ ሀስላክ የስራ ዘመን ባለፈው መስከረም ከተጠናቀቀ በኋላ ዩናይትድ ስቴትስ በኢትዮጵያ ባለሙሉ ስልጣን አምባሳደር አልነበራትም። የአምባሳደርነቱን ቦታ ተክተው ሲሰሩ የቆዩት አሁንም እየሰሩ ያሉት በአዲስ አበባው ኤምባሲ የፓትሪሽያ ሀስላክ ሁለተኛ ሰው የነበሩት ዋና ጉዳይ ፈጻሚው ፒተር ቭሩማን ናቸው። ሹመታቸው ከጸደቀ አንጋፋው ዲፕሎማት ማይክል አርተር ሬይኖር በሪፐብሊካኑ ፕሬዝዳንት ዶናልድ ትራምፕ ለኢትዮጵያ የተሾሙ የመጀመሪያው የአሜሪካ አምባሳደር ይሆናሉ። እናም የዩናይትድ ስቴትስ አዲስ አስተዳደር አዲስ አምባሳደር ለመላክ እየተዘጋጀ ነው። ይህ ዩናይትድ ስቴትስ ከኢትዮጵያ አንጻር የምትከተለው አዲስ ፖሊሲ መጀመሪያ ጭምር ነው ወይ? ዴቪድ ኬኔዲ ለዚህ ጥያቄ መልስ ይሰጣሉ። አንተ በገለጽከው መንገድ ይህ ወይም ያ ይሆናል ብሎ መናገር አይቻልም። አምባሳደር መኖሩ ግን ጠቃሚ ነው። ዩናይትድ ስቴትስ እና ኢትዮጵያ በአውሮፓ የዘመን አቆጣጠር በ1903 ዓ ም የጀመረ ረጅም ዲፕሎማሲያዊ ግንኙነት አላቸው። በሁሉም ዓመታት ጠንከር ያለ ግንኙነት ነበረን። በአካባቢው ጸጥታና መረጋጋት በሰብአዊ ጉዳዮች፣ በምጣኔ ሀብት እድገትና በመሳሰሉት በርካታ ጠቃሚ መስኮች ላይም እየተባበርን እንሰራለን። ስለዚህ አምባሳደር መታጨቱና እንዲኖር መደረጉ በሁለቱ ሀገሮች መካከል ላለው ጠንካራ ግንኙነት መቀጠል በጣም አስፈላጊ ነው። እናም ያ እንዲሆን እንጠብቃለን። የፕሬዝዳንት ዶናልድ ትራምፕ አስተዳደር ከአፍሪካ ብሎም ከኢትዮጵያ አንጻር ስለሚከተለው ፖሊሲ በግልጽ የተብራራ ነገር የለም ከመላምቶችና ጠቅለል ካሉ አስተያየቶች በዘለለ። እናም ለኢትዮጵያ የተሾሙት አዲሱ አምባሳደር የሚያስፈጽሙት ፖሊሲ ምን እንደሚሆን ከመናገር አንጻር ከመልሶቹ ይልቅ ጥያቄዎቹ ይበዛሉ። በዚህ ጉዳይ ላይ ያነጋገርኳቸው የዴቪድ ኬኔዲ መልስም ጠቅለል ያለ ነው። እውነቱን ለመናገር ይህ ወይም ያ ይሆናል በማለት ወደፊት ስለሚሆነው መናገር አይቻልም። ይህ ጥያቄ ሊመለስ የሚችለው በውጭ ጉዳይ ሚኒስትር ቲለርሰን፣ በፕሬዚደንቱና በብሔራዊ የጸጥታ ምክር ቤታችን ነው። ባለፉት ዓመታት የነበረንና አሁንም እየታዩ ያሉት ምልክቶች የሚያሳዩት ግን በመላ አፍሪካ የቀጠለ ጠንካራ ግንኙነት እንዳለን ነው። የዩናይትድ ስቴትስና የአፍሪካ ግንኙነት ባለፉት አስርት ዓመታት ከፍተኛ እድገት አሳይቷል፣ እንደሚቀጥልም እርግጠኛ ነኝ። ፕሬዚዳንት ትራምፕ በኢትዮጵያ የዩናይትድ ስቴትስ አምባሳደር እንዲሆኑ ያጫዋቸው ማይክል አርተር ሬይኖር እንደ አውሮፓውያን አቆጣጠር ከ1988 ጀምሮ በዲፕሎማትነት አገልግለዋል። ስድስት የአፍሪካ አገራትን ጨምሮ በስምንት የተለያዩ አገራት በሚገኙ የዩናይትድ ስቴትስ ኤምባሲዎች ተመድበው ኃላፊነታቸውን መወጣታቸውም ተገልጿል። በአሁኑ ሰዓት ደግሞ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የሰው ኃይል ቢሮ የሙያ ማበልጸጊያና ምደባ ክፍል ዳይሬክተር ሆነው እያገለገሉ ነው። ከእንግሊዝኛ በተጨማሪ የፈረንሳይኛና የጣሊያንኛ ቋንቋዎችን እንደሚናገሩም ከዋይት ሐውስ የወጣው መረጃ ያመለክታል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ በቢሾፍቱ ሆራ አርሰዲ ሐይቅ በመስከረም 22 2009 ዓ ም ሊከበር በዝግጅት ላይ የነበረውና ከኦሮሞ ክብረ በዓላት አንዱ በሆነው ኢሬቻ በዓል ላይ ለደረሰውና ለ55 ሰዎች ሕይወት መጥፋት ምክንያት ናቸው የተባሉ ሁለት ግለሰቦች በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት ክስ ተመስርቶባቸዋል። በስር ላይ የሚገኙት ሁለቱ ተከሳሾች ክሱ የቀረበባቸው በዕለቱ የሀገር ሽማግሌዎች ንግግር ሲያደርጉ ማይክሮፎን በመቀማትና ሁከትና ብጥብጥ በመፍጠር በዓሉን አደናቅፈዋል ተብሎ ነው። በዚያን ዕለት የድምፅ ማጉያ ማይክሮፎን ይዞ ዳውን ወያኔ በሚል ተቃውሞ ሲያሰማ የነበረው ወጣት በዕለቱ ከኔ በስተቀር ማይክሮፎን ይዞ የተቃወመ የለም፣ እኔ ደግሞ የምገኘው በስደት ነው ብሏል። ጽዮን ግርማ ዝርዝሮ አላት። በዛሬ ዕለት በኢትዮጵያ የሚገኙ የሀገር ውስጥ መገናኛ ብዙኃን እንደዘገቡት በኢሬቻ በዓል ላይ ከሀገር ሽማግሌዎች ማይክ በመቀማትና ሁከት በማነሳሳት ለ ሀምሳ አምስት ሰዎች ሞት ምክንያት ናቸው በሚል ቱፋ መልካና ከድር በዳሶ የተባሉ ሁለት ግለሰቦች ላይ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት የሽብር ክስ ቀርቦባቸዋል። እንዲሁም ሁለተኛ ተከሳሽ ከድር በዳሶ በበኩሉ ከመድረክ ጀርባ በመሆን በስልክ አመፁን ሲያስተባብር እንደነበር በክሱ ላይ ተዘርዝሯል። ሁለቱ ግለሰቦች በወቅቱ ለተፈጠረው የ55 ሰዎች ሞት ተጠያቂ ስለሆኑም በሽብር ወንጀል ሊጠየቁ ይገባል ሲል አቃቤ ሕግ በክሱ ላይ አስፍሯል። የክልሉ መንግስት አስቀድሞ በሰጠው ቁጥር መስከረም 22 ቀን በቢሾፍቱ ሆራ አርሰዴ ሐይቅ ይከበራል በተባለው የኢሬቻ ክብረ በዓል ላይ አራት ሚሊየን ሰው ይገኛል ተብሎ ነበር። በዕለቱም በመንግስት ላይ ከፍተኛ ተቃውሞ ተነስቶ እንደነበር በወቅቱ ያቀረብናቸው ዘገባዎች ያስረዳሉ። በዚህ ተቃውሞ ላይ ማይኩን ይዞ ተቃውሞ ሲያሰማ የነበረው እና ምስሉም በመላው ዓለም የተሰራጨው ወጣት ገመዳ ዋርዮ ይባላል። የቃብ ህግ ባቀረበው ክስ ላይ የዚህ ወጣት ስም የለም። ወጣቱም አሁን የሚገኘው በስደት ነው። ወደሚገኝበት ቦታ ደውለን በወቅቱ ከአንተ ሌላ ማይክ ተቀብሎ ተቃውሞ ያሰሙ ወጣቶች ነበሩ ወይ ስንል ጠይቀነዋል። በመጀመሪያ ማይኮ አልተቀማም። ማይኩ አባ ገዳዎች ራሳቸው ናቸው፣ ወጣቶቹ አሳልቀው የሰጡት እንደሚታወቀው መንግስት በራሳቸው ቃልዎች ነው ባሉን ለመምራት የፈለገው እና ህዝቡን ደግሞ ይህን እየተቃወመ ስለነበረ አባ ገዳዎችም በመንግስት የተዘጋጁ አባ ገዳዎች ነበሩ። ስለዚህ ህዝቡ በጣም እየተቃወማቸው ነበር። አባ ገዳዎች ራሳቸው ለወጣቶቹ ኑና ተረከቡን እንድታረጋጉ ምናምን ብለው ነው ማይኩን የሰጡት። ከዛ እኔ በመላው ኢትዮጵያ በነበረው ተቃውሞ በመነሳት እኔ ልኝ እንጂ ማይኩን የተቀበልኳቸው ማይኩን የተቀበልኩበት መንገድ ደግሞ በሰላማዊ መንገድ ነው እንጂ በጉልበት የተደረገ ነገር የለም። በሰላም ነው ማይኩን ከልጆች ላይ የተቀበልኩኝ ራሴ። ተቃውሞንም የሚያሰማሁት እኔ ነበርኩ እንጂ ልጆቹ ምንም የሚያጠፉት ነገር የለም። እኔ እኔ ልጆችንም አላቃቸውም። ከፋና ብሮድካስት ዘገባ ላይ ናያጀት ነው ገመዳ በሻሸመኔ መሰናዶ ትምህርት ቤት የአስራ አንደኛ ክፍል ተማሪ እንደነበር የኤሬቻ በዓልን ለማክበርም ከዛ ወደ ቢሾፍቱ እንደመጣና በወቅቱ በሀገሪቱ የተፈ የፈጠረው ሁኔታ ያበሳጨው ስለነበረ ተቃውሞ ሲቀሰቀስ ከህዝቡ ጋር ቆሞ አብሮ ተቃውሞውን በሰላማዊ መንገድ ሲያሰማ እንደነበር እና ድንገት ከህዝቡ መካከል ወጥቶ መቃወሙን በወቅቱም ከማንም ጋር እንደማይተዋወቅ ገልጾልናል። እኔም በዋነኝነት እዛ መድረክ ላይ ተቃውሞ ያሰማሁት እኔ በግሌ ነው። ሪቻባል ራሱ የሄድኩት ማንንም አልተገናኘውም። ምንም የተቀናጀ ነገር የለም ህዝቡ የራሱን ስሜት ነው እዛ ጋር አውጥቶ የገለጸው የመላው ህዝቡ ስሜት ነው እንጂ እዛ ጋ ምንም የተቀናጀ ነገር የለም። ሁሉም ህዝብ የራሱን ተቃውሞ እያሰማ ነበር። ከመድረክ ጀርባ ደግሞ ያሉት የራሳቸው የመንግስት ካድሬዎች እና በመንግስት የተሾሙ ሰዎች እዛ ጋ ናቸው እንጂ ማንም ሰው ከመድረክ በኋላ የሚመራ አልነበረ። አደጋው ከደረሰ በኋላ መንግስት ጸረ መንግስት አቋም ያላቸው አመጽ ፈጣሪዎች የቀሰቀሱት ነው በዚህም ሰዎች ተረጋግጠው ህይወታቸውን አጥተዋል ሲል፣ በበዓሉ ላይ የተገኙ የሀገር ውስጥ የተቃዋሚ ፖለቲካ ፓርቲዎች እንደዚሁም ዓለም አቀፍ የሰብአዊ መብት ተቋማት የመንግስት የጸጥታ ኃይሎች አስለቃሽ ጭስና ተኩስ በመክፈት አደጋው እንዲፈጠር አድርገዋል ሲል፣ ሰዎች የሞቱትም በአስለቃሽ ጭስ በመረጋገጥና በጥይት ነው በማለት ማብራሪያ ሲሰጡ ነበር። በአደጋው መንግስት 55 ሰዎች ሞተዋል ሲል፣ የሀገር ውስጥ የፖለቲካ ፓርቲዎች ደግሞ ቁጥሩን ከ600 በላይ ያደርሱታል። የሰብአዊ መብት ድርጅቶችም ቁጥሩን በመቶዎች ከፍ አድርገው ይጠሩታል። በመንግስትና በተቃዋሚዎች መካከል እንዲህ ያለ የሟቾች ቁጥር ልዩነት የታየውም በገለልተኛ አጣሪ ኮሚሽን እጦት ምክንያት መሆኑን ገልጸው በገለልተኛ ወገን ጉዳዩ ይጣራ ሲሉ ጠይቀዋል። የኢትዮጵያ መንግስት ለውጭ ገለልተኛ አጣሪ ኮሚሽን በሩ ዝግ መሆኑን ማስታወቁ ይታወሳል። በዚህ የበርካታ ሰዎች ህይወት በጠፋበትና ዓለም ጆሮውን ሰጥቶት በነበረው አደጋ የተከሰሱት ሁለቱ ግለሰቦች የክሳቸው መቃወሚያ ለመስማት ፍርድ ቤቱ ለግንቦት 24 ቀጠሮ ሰጥቷል። ይህንን አደጋ ተከትሎ በተከታታይ ቀናት በሀገሪቱ የተለያዩ አካባቢዎች ተቃውሞ ተቀስቅሶ የነበረ ሲሆን በዚህም ምክንያት በሀገሪቱ የታወጀው የአስቸኳይ ጊዜ አዋጅ እስካሁን በተግባር ላይ እየዋለ ነው። በሀገር ክህደት ወንጀል የተከሰሱት ዋናው የዛምቢያ ተቃዋሚ መሪ የፍርድ ቤት ሂደት በተደጋጋሚ መተላለፉን ተከትሎ የእኚህ ሰው እጣ ፈንታ ውጥረት ቀስቅሷል። ፕሬዚደንቱ በአውቶሞቢላቸው በአጀብ ሲያልፉ ተቃዋሚ መሪው የያዘውን አጀብ ቆሞ አላሳልፍ በማለቱ ነው የተከሰሱት። ጥፋተኛ ከተባሉ የሞት ቅጣት ሊያስፈርድባቸው ይችላል ተብሏል። የአሜሪካ ድምፅ አኒታ ፓውል ከጆሃንስበርግ ያጠናቀረችው ዘገባ ዝርዝር ይዟል። ቆንጅታዬ ታቀርበዋለች። መኪና መንገድ ላይ የተከሰተ የሁለት ወገን የንዴት ፍጥጫ መስሎ የተቀሰቀሰ ድንገት ነው የሞት ሽረት ጉዳይ ሆኖ አሁን ዓለም አቀፍ ትኩረት ስቦ ያለው ተቃዋሚ መሪው ሃካይንዴ ሂቺሌማ ከታሰሩ ከስድስት ሳምንታት በላይ ተቆጥሯል። የቀረበባቸው የአገር ክህደት ወንጀል ክስ ደግሞ በሞት ሊያስቀጣ የሚችል ነው። ዛሬ ፍርድ ቤቱ ደጃፍ የነበሩት የተቃዋሚ መሪው ቃል አቀባይ ቻርልስ ካኮማ እንዲህ ሲሉ ያማርራሉ። Justice, lady, justice denied. There is no reason why this case should drag on. ያመጣው ነገር እንዲህ ነው። ባለፈው መያዝያ ፕሬዝደንት ኤድጋር ሉንጉ በኦቶሞቢላቸው ሆነው አጃቢ መኪኖች እየተከተሏቸው በአንድ የምዕራባዊ ዛምቢያ የገጠር መንገድ ሲጓዙ ተቃዋሚ መሪ ሂቼሊማን ከያዘ መኪና ጋር ይተላለፋሉ። ሂቼሊማ አምስት ጊዜ ለፕሬዝደንትነት ተወዳድረው አምስቱንም ጊዜ አልቀናቸውም። በአምስተኛው በፕሬዝደንቱ በውድድሩ መሸነፋቸውን ትክክል አይደለም ብለውም ሙግት አንስተዋል። ታዲያ የተቃዋሚ መሪውን የያዘ የመኪናዎች አጀብ አሽከርካሪዎች የፕሬዝደንቱ መኪናዎች ቆመው ለማሳለፍ ፈቃደኛ ሳይሆኑ ይቀራሉ። ከጥቂት ቀናት በኋላ ፖሊሶች ሉሳካ የሚገኘውን የተቃዋሚ መሪውን መኖሪያ ቤት ይወሩና አስለቃሽ ጋዝ ረጭተው ተቃዋሚ መሪውን አፈፋ አድርገው ይሄዳሉ። ቃል አቀባያቸው ካኮማ እንደ እውነቱ ከሆነ መታየት ያለበት በትራፊክ ጥፋትነት ነው፣ ግፋቢል ለትራፊክ ደንብ ጥሰት የሚገባውን መቀጮ ነው መቀጣት ያለባቸው። ግን የትራፊክ ጥፋት ገዝፎ የዋስ መብት የሚያስከለክል የሀገር ክደት ውንጀላ ሆኖ አረፈ። እስካሁን እንደታሰሩ ናቸው። ይሄ ትክክል አይደለም። ትናንትና ደግሞ ውጥረቱ ከዛምቢያ ድንበርም አልፎ ዘልቋል። እንደምን ቢባል የሀገሪቱ ባለስልጣናት የተቃዋሚ መሪውን የፍርድ ቤት ውሎ ሊከታተሉ ወደ ሉሳካ የተጓዙትን የደቡብ አፍሪቃ የዋናው ተቃዋሚ ዲሞክራሲያዊ ህብረት መሪ ሙሙሲ ማማኔን ከሀገር በማስወጣታቸው ነው። ዛሬ ፕሪቶሪያ በሚገኘው የዛምቢያ ከፍተኛ ኮሚሽን ደጃፍ የተቃውሞ ሰልፍ ተካሂዷል። የዛምቢያ መንግስት ቃል አቀባይ አሞስ ቻንዳ ያባረናቸው ፍርድ ቤቱን አሳምኜ ተቃዋሚ መሪውን አስለቅቃለሁ ስላሉና ያ መዳፈር ሆኖ ስላገኘ ነው ነው ብለዋል የመብት ቡድኖችም የተቃዋሚ መሪው ጉዳይ አሳሳቢ ደረጃ ላይ መሆኑንና ሂደቱን በቅርበት እየተከታተሉ መሆናቸውን ተናግረዋል። ወደ የመጽሔት የመጽሔቱ የትንታኔ ርዕስ እንሻገራለን። ከዛምቢያም ወደ ኢትዮጵያ ይመልሰናል። ኢትዮጵያና ሳውዲ አረቢያ የሰራተኞች የሥራ ስምሪት ስምምነት ተፈራረሙ ይላል። በውጭ ጉዳይ ሚኒስተር ዶክተር ወርቅነህ ገበየው የተመራው የሉካን ቡድን በሕጋዊ የስራ ስምምነቱ በተጨማሪ የሳውዲ አረቢያ መንግሥት ያለመኖሪያና የስራ ፈቃድ የሚኖሩ የውጭ አገር ዜጎች በዘጠና ቀናት ውስጥ አገሪቱን ለቀው እንዲወጡ በሰጠው ቀነገደብ መሰረት ኢትዮጵያውያኑ በፍጥነት ወደ አገራቸው የሚመለሱበትን መንገድ ከሚመለከታቸው የሳውዲ ባለሥልጣናት ጋር ለማመቻቸት ጭምር እንደሆነ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ለአሜሪካ ድምፅ ገልጠዋል። በሌላ ወገን በሳውዲ አረቢያ ያለ ፈቃድ የሚኖሩ ኢትዮጵያውያን ወደ አገራቸው ለመመለስ የሚያደርጉት እንቅስቃሴ ምን መልክ አለው? በበጎ ፈቃደኝነት ኢትዮጵያውያኑን ለመርዳት ከሚንቀሳቀሰው ፍካት ኢትዮጵያ አባላት መካከል የሳውዲ አረቢያ ተወካይ ሁኔታውን ይገልጣሉ። መስታወት አረጋው ናት ያቀናበረችው። የሳውዲ አረቢያ መንግስት የሰጠው የዘጠና ቀናት የእፎይታ ጊዜ ሊጠናቀቅ የቀረው ከአንድ ወር ያነሰ ጊዜ ብቻ ነው። የኢትዮጵያ የውጭ ጉዳይ ሚኒስትር መስሪያ ቤት ቃል አቀባይ አቶ መለስ አለም በትላንትናው ዕለት ስለተፈረመው የህጋዊ የስራና ሰራተኛ ስምሪት ስምምነት ሲገልጹ የኢትዮጵያውያኑን መብትና ደህንነት የሚያስከብር እንደሆነ አስረድተዋል። ኢትዮጵያና የሳውዲ መንግስታት የስራ ስምሪት ስምምነት ተፈራርመዋል። በኢትዮጵያ በኩል የሰራተኛና ማህበራዊ ጉዳይ ሚኒስትሩ አብዱልፈታህ አብዱላህ የተከበሩ ሳውዲያቻቸው ጋር ተፈራርመዋል። ይሄ ትልቅ ስምምነት ተደርጎ ይወሰድ ይገባል። ኢትዮጵያውያን ወገኖቻችን በህገወጥ መንገድ ሳይሆን በደላሎች ሳይሆን በካምፓኒዎች አማካኝነት ኮንትራት ተፈራርመው መብታቸው ተጠብቆ ወደ ሳውዲ አረቢያ መጥተው የድካማቸው የላባቸው ተጠቃሚ እንዲሆን የሚያስችል ነው። ስለዚህ ይሄ የህገወጥ እንቅስቃሴን የሚገድብ ዜጎቻችን ክብራቸውም መብታቸውም ተጠብቆ ጥቅማቸው ተረጋግጦ እንዲሰሩ የሚያስችል ነው። ሁለት ዓመት አካባቢ ድርድር ሲካሄድበት የቆየ ነው። እንግዲህ ይሄ ኢትዮጵያ ከባህረ ስላጤው ሀገሮች ጋር የተስማማቸውን የስራ ስምሪት ስምምነት ወደ አራት ያደርሰዋል። ቀደም ሲል ከኩዌት ኳታርና ዮርዳኖስ ጋር ተመሳሳይ ስምምነት ተፈርሞ ነበር። በቀጣይ ተመሳሳይ ስምምነት ለመፈረም ሊባኖስ እና የተባበሩት አረብ ኤሚሬቶች ጋር ድርድር እየተካሄደ ነው። በዚህ ረገድ ጥሩ ርቀት ለመሄድ ተችሏል። በቀጣይ የሚፈርሙ ስምምነቶችም ዋና አላማቸው ዜጎቻቸውን እንግልት እንዳይደርስባቸው፣ ችግር እንዳይደርስባቸው የድካማቸው የላባቸው ተጠቃሚ እንዲሆኑ ለማድረግ ነው። አሁን ያጋጠመን ችግር በቀጣይ እንዳይገጥመን ለማድረግ እድል የሚፈጥር ነው። አቶ መለስ አለም ይህ ስምምነት የሳውዲ መንግስት ከሰጠው የዘጠና ቀናት የእፎይታ ጊዜ ጋር ያለውን ተያያዥነትም ገልጸዋል። ወገኖች የሳውዲ አረቢያን የዘጠና ቀን የእፎይታ ጊዜ አክብረው ወደ ሀገራቸው እንዲመለሱ የሚያበረታታ ነው። ምክንያቱም በቀጣይ በህጋዊ መንገድ ተገቢውን ስልጠናና የቋንቋ ክህሎት እንዲያገኙ አድርጎ ወደ አውዲ መመለስ እንዲችሉ በርገፋች ነው። ከዚህ ስምምነት መፈረም በተጨማሪ ዶክተር ወርቅነህ በቆይታቸው በተለይ ከሳውዲ አቻቸው ጋር ባደረጉት ውይይት በዜጎች የመመለስ ተግባር ላይ እንቅፋት የሆኑ ነገሮች ፈቱ ከመግባባት ደርሰዋል። የሳውዲ አረቢያ መንግስት ከሰጠው የእፎይታ ጊዜ ጋር በተያያዘ የኢትዮጵያ መንግስት ዜጎችን ወደ ሀገራቸው ለመመለስ የተቋቋመው የልዑካን ቡድን ጥረቱን እንደሚቀጥል ና እስከ ዛሬዋ እለት ድረስ በሳውዲ አረቢያ ሰባት የምዝገባ ጣቢያዎች የተመዘገቡ ኢትዮጵያውያን ቁጥር ትንሽ እንደማይባል ይናገራሉ። የተጠበቀውን ያህል ሰው ብዙ እየወሰዳለም፣ ግን ቁጥሩ በከፍተኛ ሁኔታ እየጨመረ ነው። አሁን በተጨባጭ ብዙ ሰው ወደ ሀገሩ ለመሄድ ሰነድ እየወሰደ ነው። ይሄ ቁጥር በነገራችን ላይ ባለፈው የዛሬ አራት ዓመት ከነበረው ጋር ሲመጣጠር በተመሳሳይ ወቅት ልዩነቱ በጣም ሰፊ ነው። ለምሳሌ ጄዳ ከአራት ዓመት በፊት በተሰጠው የፎይታ ጊዜ አራት ሺ አምስት ሺህ ሰው ነበር ተመዘገበ ተብሎ የሚታወቀው አሁን እስከ ሀያ ሺ እና ከዛ በላይ ሰው ተመዝግቧል። ፍካት ኢትዮጵያ ከተቋቋመ ከሁለት ዓመት ተኩል በላይ ሆኖታል። በየአረባ ሀገራቱ የሚኖሩ ከሰማንያ አምስት በላይ የሚሆኑ ኢትዮጵያውያን አባላት አሉት። ሳውዲ አረቢያን ጨምሮ፣ ኩዌት፣ ቤሩት፣ ኳታር፣ ባህሬን ግብጽ፣ የመንና ሌሎች አረብ ሀገራት የሚኖሩ ኢትዮጵያውያንን ችግሮች ለመቅረፍና ለመከታተል በበጎ ፈቃደኝነት የሚንቀሳቀስ ቡድን ነው። ከአባላቶቹ አንዷ የሆነችው እና በሳውዲ አረቢያ ነዋሪ የሆነችው ሰላም በኩረ በተሰጠው ጊዜ ገደብ ኢትዮጵያውያኑ ለምን ወደ ሀገራቸው መመለስ እንደማይፈልጉ ትገልጻለች። ኢትዮጵያ ሄደን ምን እንሰራለን? ምንም ነገር አሊያ፣ መንቀሳቀሻ ነገር ቢያንስ ያስፈልገናል። ቤተሰብ አለ ከዛ በኋላ ምንድን ነው የምናደርገው? እነዚህ እነዚህ ነገር ነው ትልቁ ችግር፣ የኢኮኖሚ ችግር ነው። የሳውዲ አረቢያ የዘጠና ቀናት ጊዜ ገደብ አዋጅ ከተጠናቀቀ በኋላ ያለ ፈቃድ በስራ ላይ የተሰማሩ ኢትዮጵያውያን ምን ሊገጥማቸው እንደሚችል አስተያየቷን ሰጥታለች። በጣም አጥብቀው ነው ያሉት። የሚያስፈራ ነው ብዬ ያስባሉ። እንደ እንደሌላው ጊዜ አይደለም። ምክንያቱም በየግለሰቦች ሪሳላ ሜሴጅ እየተላከ ነው ያው የሌላቸው እንዳታሰሩ መኖሪያ ካርድ የሌላቸው እንዳታሰሩ ከተያዛቸው ቅጣት አለው። እነሱን ዜዛ ማለት ነው አሰሪን ሰራተኛ ቅጣት እንደሚኖር ነው እየተደጋገመን ይሄ ነገር እያንትን እያለ ያለው። ስለዚህ አሁን ላይ ችግር ይኖራል። እንደ በፊቱ ችላ የሚሉ አይመስለኝም። አበሾችም እንደሚያስቡት ማለት ነው። ምናልባት ይቅርታ ይደረግልናል የሚለው ነገር ካየሁት ወይም ደግሞ ከምሰማው አንጻር አይመስለኝም። ምክንያቱም አሁን ላይ ያው የሀገሪቱን ኢኮኖሚ እየወረደን ያለው ለዛም ነው የትኛውንም ሀገር ዜጋ ኢትዮጵያውያንም ብቻ አይደለም፣ በነገራችን ላይ የትኛውንም ሀገር ዜጋ ነው የሚያስወጡት። የሳውዲ አረቢያ መንግስት ያስቀመጠው የዘጠና ቀናት ጊዜ ገደብ ሲጠናቀቅ ሀገሪቱን ለቀው የማይወጡ ያለመኖሪያና ስራ ፈቃድ የሚኖሩ የውጭ ሀገር ዜጎች ላይ ምን አይነት እርምጃ ሊወስድ እንደሚችል የሚታወቅ ነገር የለም። አድማጮች የምትከታተሉት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በነጻው የስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ጥቂቱን እናሰማለን። ሄሎ፣ ጌዎች እንደምንከረማችሁ። ስደትን በሚመለከት አስተያየት ለመስጠት ፈልጌ የነበረ። እንደኔ ግምት እና እይታ ኢትዮጵያ ውስጥ ሰው መኖር የማይፈልገው በዋነኛነት ተስፋ በመቁረጥ ነው። ሰው ነገ የተሻለ ነው ብሎ አያስብም። ስራ ለማግኘት ለመለወጥ፣ እንዲሁም ደግሞ ንግድ እንኳን ለመነገድ የገዢው ፓርቲ አባል ወይም ደጋፊ መሆን አለበት። ሰው ስራ አግኝቶ ቢቀጠር እንኳን አሁን ባለው የኑሮ ውድነት የመንግስት ደሞዝተኛ ሆኖ መኖር ስለሚከብድ ወደ ባዕድ ሀገር ይሸሻል። ሌላው የፖለቲካ ምህዳሩ መጥበብ ነው። ከምርጫ ዘጠና ሰባት በኋላ እንኳን የተሰደዱ ጋዜጠኞችና የፖለቲካ ፓርቲ መሪዎች እንዲሁም የኦፖዚሽን ፓርቲ አባላት እጅግ በጣም ብዙ ናቸው። ሰው እኮ በሀገሩ ባዕድ የሆነበት ሀገር ናት ኢትዮጵያ። ለምሳሌ የአማራ ብሔር ተወላጆች ከቤኒሻንጉልና ጉራፈርዳ ሲባረሩ የቀድሞ ጠቅላይ ሚኒስትር አካባቢውን ምስራቅ ጎጃ መስመሰሉት ብሎ መባረራቸውን ደግፎ ነበረ። ከኦሮሚያም እንዲሁ በአመጹ ምክንያት በርካታ ወጣቶች የመንግስትን ክንድ ፈርተው ሸሽተዋል። በመጨረሻ አንድ ሁለት ነገር ልጥቀስ። ከሁለት አመት በፊት አይሲስ ሊቢያ ውስጥ ኢትዮጵያውያንን ካረደ በኋላ ሪፖርተር ወደ ጨርቆት አካባቢ ሄዶ ወጣቶችን አናግሮ ነበረ። እናንተስ መሰደድ ትፈልጋላቸው? ይጠይቃቸው የዛ አካባቢ ወጣቶች የደላላ የሚከፍልልን ብናገኝ እኛም እንሄዳለን ብለዋል። ከሳውዲ አረቢያ የተባረሩ አብዛኛዎቹ ኢትዮጵያውያን ሴት እህቶቻችን ተመልሶ ወደ ሳውዲ መሄዳቸውን አይ ኦ ኤም መስክሯል። አምና ከጋምቤላ አካባቢ የሚኖሩ ወገኖቻችን ከሁለት መቶ በላይ የሙሉሌ ጎሳ አባላት በሱዳን በመጡ ታጣቂዎች ታፍነው ተወስደዋል። እንግዲህ ሰው በሀገሩ በሰላም የመኖር ዋስትና ከሌለው ለምን ወደ ሌላ ሀገር አይ፣ አድማጮች የምትከታተሉት ከዋሽንግተን ዲሲ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሁለተኛው አጋማሽ ስርጭታችን ቀዳሚ ቅንብር ወደ አዲስ አበባ ይወስደናል። አሁን የሁለተኛው አጋማሽ ቀዳሚ ቅንብር የኢትዮጵያ የፀረ አበረታች መድኃኒቶች ቢሮ ስፖርተኞች አበረታች እጽ መውሰድ ያለመውሰዳቸውን መቆጣጠር መጀመሩንና ከ350 የሚበልጡ አትሌቶችንም መመርመሩን አስታወቀ። ምርመራ ከተደረገባቸው የሚበዙት ሯጮች ሲሆኑ የአትሌቲክስ የኢትዮጵያ አትሌቲክስ ፌዴሬሽን በበኩሉ በአትሌቶች ዘንድ የግንዛቤ ማስጨበጫ ዘመቻ መጀመሩንም ገልጧል። የኢትዮጵያን የጸረ አበረታች መድኃኒት ስራ አስመልክቶም ሄኖክ ሰማግዜር የኢትዮጵያ አትሌቲክስ ፌዴሬሽን የአትሌቶች ሕክምና ከፍተኛ ባለሙያ ወይዘሪት ቅድስ ታደሰን አነጋግሮ ተከታዩን አጠናቅሯል። የኢትዮጵያ አትሌቲክስ ፌዴሬሽን የጸረ አበረታች ቅመሞች ግንዛቤ ከማስጨበጥ አንስቶ በደንብ አትሌቶች ከታች ፕሮጀክት አንስቶ እሱ አንጋፋ የሚባሉት አትሌቶች ድረስ በዚህ በጠራበታች ቅመሞች ዙሪያ በቂ የትምህርት ግንዛቤ እንዲኖራቸው የተለያዩ እንቅስቃሴዎችን ያደርጋል። እንዲሁም አትሌቶች በደንብ በተገቢ መንገድ በቂ እውቀት ኖሯቸው ከዚህ አስከፊ ወረርሽኝ ራሳቸውን እንዲከላከሉ ራሳቸውን እንዲጠብቁ፣ ለአትሌቶች ከአትሌቶች ጋር አብረው ለሚሰሩ አሰልጣኞች፣ ማናጀሮች ወይም ደግሞ አጠቃላይ አትሌቲክስ ጋር በተያያዙ ድጋፍ ሰጪ አባላቶች ከአትሌቱ ጋር ግን ይመስላላቸው አካላቶች በሙሉ በቂ የሆነ ግንዛቤ በመስጠት ንጹሕ የሆነ ስፖርት ሊሰፍን አብሮ ይሰራል ማለት ነው። ይህንን ዘመቻ ማድረግስ ለምን አስፈለገ? ምክንያቱም እንግዲህ በዓለም አቀፍ ደረጃ ያለው ሁኔታ እንዳለ ሆኖ ኢትዮጵያ ውስጥ እንደዚህ የአበረታች ቅመሞችን የሚወስዱ አትሌቶች የተገኙበት ሁኔታ አለ። ለመቅጣትስ ወይም ደግሞ ለማስቆምስ ምን ሕግ አላችሁ? በተለይ ከዚህ ከምርመራ ጋር በተያያዘ ያው ራሱን የቻለ ጽሕፈት ቤት አለ፣ የብሔራዊ ጸረ አበረታች ቅመሞች ጽሕፈት ቤት ከምርመራ ጋር በተያያዘ ያለውን ጉዳይ በዛ በኩል ነው እንትን የሚለው። ግን እንደ ፌዴሬሽን ግን እንደ አትሌቲክስ ፌዴሬሽን አትሌቶቻችን ንጹህ ስፖርት እንዲያዘወትሩ ይህም ማለት ምንድን ነው በቂ ልምምድ በሚሮጡበት አግባብ እና በተገቢው ስነ ምግብ እንዲሁም ጥሩ የሆነ ስነ ልቦና ይዘው የማሸነፍ ስነ ልቦና ውስጣቸው ውስጥ ኖሮ ንጹህ በሆነ መንገድ ስፖርትን እንዲያሸንፉ በቂ የሆነ ግንዛቤ ማስጨብጫ መድረክ ያደርጋል። ሌሎቹን ነገሮች ግን ለምሳሌ አሁን ይህ ከምርመራ ጋር የተያያዙ ነገሮች የሚመስሉትን ነገሮች ጸራበታች ቅመም ተጠቅሞ የሚገኝ አትሌት ካለ ያንን በምን መልኩ ነው ተገቢ መንገዱ የሚሄደው የሚለውን የራሱ የሆነ ቢሮ አለ ያ ደግሞ ብሔራዊ ጸረ አበረታች ጽሕፈት ቤት ነው ማለት ነው። በአጠቃላይ ግን ከአትሌቶች የምታገኙት ምላሽ ምንድን ነው? ይህንን የግንዛቤ ማስጨበጫ ስራ በምትሰሩ ጊዜ አትሌቶቹም ሆኑ አሰልጣኞቻቸው አብረዋቸው የሚሰሩ ማኔጀሮቻቸው የሚሰጧቸው ምላሽ ምንድን ነው? እንዴት ነው የሚመለከቱት? በጣም ጥሩ ምላሽ ነው እስካሁን እያገኘን ያለ ነው። በተለይ ባለፈው ዓመት ሁለት ሺ ስምንት ላይ በቂ የሆነ ግንዛቤ ማስጨበቻ መድረክ ነው የተደረገው። ለስፖርተኞች ለሚዲያ አካላት በሙሉ ክልል ተዞሮ ነው በዚህ ግንዛቤ ማስጨበቻ መድረክ የተደረገው። በተለይ ደግሞ በዚህ ዓመት እነዚህ አንጋፋ የሚሏቸው አትሌቶች ለምሳሌ ባለፈው ወር ኢትዮጵያ ሆቴል ላይ በደንብ ውጤታማ የሆኑ አትሌቶች ከእነሱ ምን እንደሚጠበቅ እንዲሁም ለምርመራ በሚሄዱበት ጊዜ ምን ምን ማሟላት እንዳለባቸው፣ ራስን ከመጠበቅ አንጻርም በቂ ከአንድ አትሌት ምን ይጠበቃል የሚለውን በደንብ በቂ ግንዛቤ እንዲኖራቸው አድርገናል እና እስካሁን በጣም ጥሩ ምላሽ ነው ያለው። እነሱም በደንብ በቂ ወይም ደግሞ መረጃ በሚፈልጉበት ጊዜ ያው በአቅራቢያ እየመጡ ይጠይቃሉ። ይህንን ነገሮች በደንብ ከአትሌቱ ጋር ተቀራርበን አሁን እየሰራ ነው ያለ ነው። በጣም ነው የማመሰግነው። ወይዘሪት ቅድስት ታደሰ በኢትዮጵያ አትሌቲክስ ፌዴሬሽን የአትሌቲክስ ሕክምና ከፍተኛ ባለሙያ ለሰጡን ማብራሪያ አመሰግናለሁ። ሁለተኛው የምሽቱ ቅንብር እናልፋለን። አፍሪካ በጋዜጦች ይላል። አዘጋጅና አቅራቢ አዳነች ፍሳሐዬ። አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ዶክተር ቴድሮስ አድሓኖም በዓለም የጤና ድርጅት ዋና ሥራ አስኪያጅነት እጅግ ድሃ በሚባሉት ሀገሮች ሳይቀር የጤና ዋስትና እንዲኖር ለመጣር ቃል ገቡ። የኢትዮጵያ ኢኮኖሚ ኬንያን አልፎ ከምስራቅ አፍሪቃ ሀገሮች ዋናው መሆኑ ተገለጸ የሚሉ ርዕሶች ነው በዛሬው ቅንብራችን የምንመለከተው። ኒውዮርክ ታይምስ ጋዜጣ የዓለም የጤና ድርጅት ዶክተር ቴድሮስ አድሓኖምን የመጀመሪያው አፍሪቃዊ ዋና ሥራ አስኪያጅ አድርጎ መረጠ በሚል ርዕስ ባወጣው ዘገባ ለሁለት ዓመታት ለሚጠጋ ጊዜ ያህል የስድስት ተወዳዳሪዎች ዘመቻ ሲካሄድ ከቆየ በኋላ የ186 ሀገሮች የጤና ጥበቃ ሚኒስትሮች በዝግ ስብሰባ በሚስጥር በሰጡት ድምፅ ዶክተር ቴድሮስን መረጡ፣ ይላል። የወባ በሽታ ጠቢብ የሆኑት ዶክተር ቴድሮስ ከሶስት የምርጫ ዙሮች በኋላ እንግሊዛዊውን ዶክተር ዴቪድ ናባሮን በከፍተኛ ድምፅ አሸነፉ። ያገኙት ድምፅ 133 ሲሆን ዶክተር ናባሮ አምሳ አግኝተዋል። የቀሩት ሶስት ሚኒስትሮች የድምፅ ተአቅቦ አድርገዋል ወይም ደግሞ ድምፅ አልሰጡም። የልብ ሐኪምና የማይተላለፉ በሽታዎች ጠቢብ የሆኑት ፓኪስታናዊት ዶክተር ሳኒያ ኒሽታር በመጀመሪያው ዙር ምርጫ 38 ድምፅ ብቻ በማግኘታቸው ከውድድሩ እንዲወጡ ተደርጓል ሲል ዘገባው ዘርዝረዋል። ዶክተር ቴድሮስ የጤና ጥበቃ ሚኒስትር በነበሩበት ወቅት በወባ በኤድስ በሳንባ በሽታና ከወሊድ ጋር በተያያዘ የሚደርሱ ሞቶችን በሚያስደንቅ ሁኔታ እንዲቀንስ አድርገዋል። አርባ ሺህ የሚሆኑ እንስት የጤና ጥበቃ ሰራተኞችን አሰልጥነዋል። ተዛማች በሽታዎችን የሚመረምሩ ባለሙያዎች ቀጥረዋል። የሀገሪቱ ብሔራዊ ቤተ ሙከራን አሻሽለዋል። የአምቡላንስ አቅርቦትን አደራጅተዋል። በሳቸው የጤና ጥበቃ ሚኒስትርነት ወቅት በከፍተኛ የሕክምና ትምህርት የሚመረቁት ኢትዮጵያውያን ብዛት በአስር እጥፍ ጨምሯል ሲል ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሑፍ አስነብቧል። የዓለም የጤና ድርጅት ኃላፊነት ስልጣን ሲረከቡ ደግሞ እጅግ በጣም ደሃ በሚባሉት ሀገሮች ሳይቀር የጤና ዋስትና እንዲኖር ጥረት እንደሚያደርጉ፣ የአስቸኳይ ጊዜ ምላሽ እንደሚያጠናክሩ፣ የዓለም የጤና ድርጅት የበለጠ ተጠያቂነትና ግልጽነት እንዲኖረው እንደሚጥሩ ዶክተር ቴድሮስ መናገራቸውን ዘገባው ጨምሮ ገልጿል። ለሴቶች የወሊድ ቁጥጥር ተደራሽነት መኖርን እንደሚደግፉ፣ ለሴቶች ጤንነት አስቀድሞ የመከላከል ጥረት እንዲኖር እንደሚያደርጉ፣ በዓለም አቀፍ የጤና ድርጅት የጾታና የብዝሃነት ስፋት እንዲኖር እንደሚሰሩ የአየር ለውጥ የሚያስከትለው የጤና ችግርን እንደሚታገሉ ዶክተር ቴድሮስ አድሓኖም መግለጻቸውን ኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ጽሁፍ ጠቅሷል። ዶክተር ቴድሮስ እንደተመረጡ አፍሪቃ በደስታ የምትፈነጥዝበት ጊዜ መጣ ሲሉ ሩዋንዳዊ መልእክተኛ ጃኒን ባርዴ ለሌላው አፍሪቃዊ ተወካይ የድል ምልክት እያሳዩ ደስታቸውን እንደገለጹ ጽሁፉ አውስቷል። የዩናይትድ ስቴትስ የጤናና የሰብአዊ አገልግሎት ሚኒስትር ዶክተር ቶም ፕራይስ ዶክተር ቴድሮስን እንኳን ደስ ያሎት የሚል መልእክት ልከውላቸዋል። አሜሪካ የምትሰጠውን ገንዘብ እንደምትቀንስ ባይናገሩም መላ የዓለም አቀፍ የጤና ድርጅት አባላት በድርጅቱ ተጠያቂነትና ግልጽነት እንዲኖር ቁርጠኛ መሆን አለባቸው ማለታቸውን ዘገባው ገልጿል። እስከ ቅርብ ጊዜ ድረስ የአሜሪካን የበሽታ ቁጥጥርና መከላከል ዋና ዳይሬክተር የነበሩት ዶክተር ቶማስ ፍራይደን በበኩላቸው ለኒውዮርክ ታይምስ ጋዜጣ በላኩት ደብዳቤ በጣም ጥሩ ምርጫ ነው ብለዋል። ዶክተር ቴድሮስ አድሓኖም ኢትዮጵያ ውስጥ ስር የሰደደ ቢሮክራሲን በመለወጥ ውጤታማ የሆነ በማኅበረሰብ ላይ የተመሰረተ አገልግሎት በተግባር ላይ ለማዋል ችለዋል። ዓለም አቀፍ የጤና ድርጅት ውጤታማ የሆነ ይዘት እንዲኖሩ የሚያስፈልገው እንዲህ አይነት ለውጥ ነው ሲሉ ዶክተር ፍራይደን ለኒውዮርክ ታይምስ ጋዜጣ በላኩት ደብዳቤ ማስገንዘባቸውን ጋዜጣው ላይ የወጣው ጽሑፍ ጠቅሷል። ጽሑፉ አያይዞም ዶክተር ቴድሮስ ኢትዮጵያ ውስጥ ካለው የሰብአዊ መብት ረገጣ ጋር የተሳሰሩ ናቸው በማለት የሚነቅፏቸው ኢትዮጵያውያን እንዳሉ ሲያወሳ፣ ምርጫው በተካሄደበት ጄኔቫ የተቃውሞ ሰልፍ ማድረጋቸውን ጽሑፉ አስገንዝቧል። ቢዝነስ ዴ አፍሪካ የተባለው ድረገጽ ደግሞ ኢትዮጵያ በኬንያ ኢኮኖሚ ላይ የ3.61 ቢሊዮን ዶላር ክፍተት ፈጥራለች ይላል። ኢትዮጵያ ለአስርተ ዓመት ያህል የእጥፍ አሐዝ እድገት ስታሳይ በመቆየቷ የምስራቅ አፍሪቃ መጣቂ ሀገርነት ቦታዋን አረጋግጣለች ሲል ዘገባው ጠቅሷል። ዓለም አቀፍ የገንዘብ ድርጅት በቅርቡ ባወጣው አሐዝ መሠረት የኢትዮጵያ ያለፈው ዓመት ዓመታዊ ኢኮኖሚ ውጤት 72.52 ቢሊዮን ዶላር ደርሷል። አቻምና ደግሞ 64.68 ቢሊዮን ዶላር ነበረ። በያዝነው ዓመት 78.3 ቢሊዮን ዶላር ይደርሳል ተብሎ ይጠበቃል። ኢትዮጵያ ኬንያ ይዛው የቆየችውን የምስራቅ አፍሪቃ ኢኮኖሚ መሪነት ቦታን አቻምና ወስዳለች። ኬንያ ባለፈው ዓመት ያገኘችው ዓመታዊ ገቢ 68.9 ቢሊዮን ዶላር ሲሆን አቻምና 63.62 ቢሊዮን ዶላር ነበር። ዓለም አቀፍ የገንዘብ ድርጅት ለያዝነው ዓመት ያወጣው አሃዝ የኢትዮጵያ ኢኮኖሚ እንቅስቃሴ ካለፈው ዓመት በሶስት ቢሊዮን ዶላር ይልቃል። ኢትዮጵያ በአሁኑ ወቅት የክልሉ ኢኮኖሚ ግዙፍነቷን አረጋግጣለች። ይሁንና በዓመታዊ ነፍስ ወከፍ ገቢ ኬንያ ትበልጣታለች ይላል ቢዝነስ ደይ አፍሪካ ድረገጽ ላይ የወጣው ጽሁፍ። የኢትዮጵያ ሕዝብ ብዛት ከኬንያ በእጥፍ ስለሚበልጥ የሥራ ኃይሉና ግዙፍ የሆነው የአገር ውስጥ ገበያ መዋለ ንዋይ አፍሳሾችን ይስባል ሲሉ የኬንያ ኢኮኖሚ ጉዳይ ተቋም ዋና ሥራ አስፈጻሚ ኳሚ ኦቢኖ ተናግረዋል። የዓለም አቀፍ የገንዘብ ድርጅት ዘገባ እንደሚያሳየው በኢኮኖሚ ጥንካሬ ከምስራቅ አፍሪካ ሀገሮች ሶስተኛዋ ታንዛኒያ ስትሆን ባለፈው ዓመት 41 ነጥብ 1 ቢሊዮን ዶላር ዓመታዊ ገቢ አግኝታለች። ኡጋንዳ ደግሞ 21 ነጥብ 1 ቢሊዮን ዶላር ዓመታዊ ገቢ ማግኘቷን ዘገባው ጠቅሷል። 91 ሚሊዮን የሚሆን ህዝብ ያላት ኢትዮጵያ ከክልሉ ግዙፍ ኢኮኖሚ ቢኖራትም የህዝቡ ሀብት በአማካኝ ሲታይ የኢትዮጵያ ነፍስ ወከፍ ገቢ 845 ነጥብ ዶላር ሲሆን የኬንያ ግን 1516 ነጥብ 3 ዶላር ነው። በያዝነው ዓመት ደግሞ ወደ 1671 ከፍ ይላል ተብሎ ይጠበቃል። ይህም ማለት ኢትዮጵያ ግዙፍ ኢኮኖሚ ቢኖራትም የዝቅተኛ ገቢ ኢኮኖሚ ነው ያላት ሲል ጽሑፉ ጠቅሷል። ኬንያ ከምስራቅ አፍሪቃ በኢኮኖሚ ትልቅነት የነበራት ሚና በኢትዮጵያ የተተካው ኢትዮጵያ በሚያስደንቅ ፍጥነት መንገዶቿን የባህር ሐዲዷንና የኤነርጂ ተቋሟን በማዘመኗ ነው ሲል ቢዝነስ ዴ አፍሪካ ድረገጽ ላይ የወጣው ጽሁፍ ጠቁሟል። አድማጮች የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። አድማጮች የምትከታተሉት በ19 በ22ና በ5 ሜትር ባንዶች ከዋሽንግተን ዲሲ አሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላልፈውን ስርጭት ነው። አሁን ሳምንታዊው እሰጥ አገባ ይቀጥላል። በኢትዮጵያ የመገናኛ ብዙሃን ይዞታ ይላል የመከራከሪያው ርዕስ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። አሁን ስለ ጋዜጠኛ መታሰር ስለ ጋዜጣ መዘጋት አይደለም የምናወራበት። ያ ዘመን አልፏል። ኢትዮጵያ ውስጥ የጋዜጣ መዘጋትና የጋዜጠኛ መታሰር አያስገርምም። አሁን አሁን ይህን በምናወራበት ሰዓት እስር ቤት ያሉ ጋዜጠኞች እንዳሉ እናውቃለን። አሁን እሱ ርዕሱ ሁሉ አደለም። በቃ ተለመደ። አሁን የሀገሪቱ ህሉና ከቆመባቸው ዘርፎች አንዱ ነው። ስለዚህ በፖለቲካ ኃይሎች መካከል፣ በማህበረሰብ መካከል ያሉ ልዩነቶች ሊታረቁ የሚችሉበት መድረክ ነው እና ይህንን እንደ አገልጋይ መሳሪያ አድርጎ አለመውሰድ የአርቆ የማሰብ ችግር እሱ ነው። ዋጋ እያስከፈለን ነው፣ ገናም ደግሞ ያስከፍለናል፣ ነው እያልኩ ያለው ሀገሪቱ አሁን ያለችበትን ሁኔታ የሚከታተል ሰው ሁሉ ይህንን ይረዳል። ይህን ራሱ ገዢ መንግስት ስለተረዳ ሌሎች መሰል ሚዲያዎችን በማቋቋም ነገሩን ለመጠገን ይሞክራል። እውነተኛ ስላልሆኑ ግን ሊጠግኑት ይችላሉ ብዬ አልገምት እንጂ አሁን በመንግስት የእጅ ስራ ውጤት የሆኑ የተከፈቱ መንግስት በስውር የከፈታቸው የተለያዩ ሚዲያዎች በአገር ቤትም በውጭ ሀገርም እንዳሉ እናውቃለን። ግን አይጠግኑም። መጀመሪያውኑ የተሰራ ስህተት አለ። ለሱ ስህተት ነው ዋጋ እየከፈልን ያለ ነው ጥያቄው ግን ያለው ምንድን ነው? አሁን በማመነጠር ነው። አሁን እኛ የተቸገር ነው ምንድን ነው? ኢንቨስትመንት ነው እንኳን ባንለው፣ በተቻለ ሁኔታ አሁን እየተሰራ ያለው ኢሊቱ ካልተማመነልን የተማመነ ፖለቲካ መሬት ዘጭ ያለ ካልሆነ በእያንዳንዱ የፖለቲካ ኢሊት ፍላጎት መሰረት እየተተነተንን ያለን ይህ እንድንናገር እድሉ እንኳን አይሰጥም። ምን ማለት ነው? ፖለቲከኞቹ በሚፈልጉት ቋት ውስጥ እየወሰዱ ይወክፍናል። ብዙ የተሻሻሉ ብዙ እገዛዎች ቢኖሩም በተለይ ከባዱ መተማመን ከመጀመሪያ ሲመሰረት ያለበት አጠቃላይ እስካሁን ካለው ጋር የሚተረተር ስለሆነ ደረጃ በደረጃ እምነት ላይ መድረስ ያልቻልንበት ሁኔታ ነው ያለው። ግን ብዙ ነገሮች የተሻሻሉ ላይ የተለወጡ ተብሎ ሲነገሩ ማሳያዎች ሊነሱም የሚቻልበት ሁኔታ አለ ብዬ ነው የምወስደው። ነው ጠንክር ያሉትን መከራከሪያዎቻችሁ ነው ያስቀደማችሁት። ፋኑኤል ክንፉ የመጨረሻው ተናጋሪ ከአዲስ አበባ አርጋዋሽኔ ከዚህ ከዩናይት ስቴትስ እንደ አርጋው መከራከሪያ የመገናኛ ብዙኃን እንደ መሳሪያ ለውጥ ማምጫ መሆን አለባቸው፣ መንግስትም ሊፈልጋቸው ይገባል ነው ያልከው። ስህተት አለ፣ ከዚህ ቀደም የተፈጠሩ ስህተቶች እያስከፈሉ ነው ነው መከራከሪያ፣ በማመነጽር ይላል ፋኑኤል። የፖለቲከኞችን ጫና ይናገራል። የተሻሻሉ ነገሮችም አሉ ነው የሚለው አርጋው። አሁን ያነሳሁት ችግር በምን መልኩ ነው የሚገለጸው? በዋነኝነት ምንድን ናቸው ችግሮቹ? ለእነዚህ ምሳሌ አድርገን የምናነሳቸው ነገሮች አሉ ወይ ብለን ብንመለከት ሀገሪቱ ከታሪኳም ይሁን አሁን ካለችበት የወቅታዊ የፖለቲካ ሁኔታ ጋር በተያያዘ የሀሳብ ልዩነቶች አሉ። የሀገሪቱ ጣፈንታን በተመለከተ የሀሳብ ልዩነቶች አሉ። ሀገሪቱ ውስጥ እያደገ የመጣ የኢኮኖሚ ልዩነት አለ። ከፍ ያለ የደሀ ቁጥር አለ። ጥቂት ሀብት እየበለጸጉ ያሉ ሰዎች አሉ። በሀገሪቱ ውስጥ ያለው የፖለቲካ ስርዓት በባህሪው በአፈጣጠሩ፣ በተለይ ከሺ ዘጠኝ መቶ ሰማኒያ ሶስት አመተ ምህረት ወዲህ የተፈጠረው የፖለቲካ ስርዓት ልዩነትን መሰረት ያደረገ ነው። ልዩነትን መሰረት ያደረገ የፖለቲካ ስርዓት ሀገሪቱ ውስጥ ተተግሎ ግን ልዩነትን ማስተናገድ የማይችል የመገናኛ ብዙሀን ነው ሀገሪቱ ውስጥ እንዲኖር እየተደረገ ያለው ስለዚህ ይሄ ተቃርኖ አለው በራሱ ስለዚህ በየጊዜው ደገመድ እየተወጠረ እየተወጠረ እየከረረ ሚሄድ የግጭት የሀገር ህልውናን የሚፈታተኑ ነገሮች አሉ። አሁን በሀገሪቱ ውስጥ የብሔረሰቦች ጥያቄን በተመለከተ ያለው ሁኔታ ጤናማ ነው፣ ሰላም ነው ብሎ የሚል ካለ ያ ሰው ጤናውን መመርመር አለበት ራሱ። ምክንያቱም በጣም በግልጽ የምናያቸው በጣም የሚያሳስቡ ብዙ እዚህም እዛም ብቅ ብቅ ማለት የጀመሩ ችግሮች አሉ። እነዚህ ችግሮች የመገናኛ ብዙሀን ኖሮ በውይይት ወደ ተሻለ መንገድ ወደ ወደ ገንቢ መንገድ ሸጋገሩ ሊያደርጋቸው ካልቻለ መጨረሻ እንዳልኩት የሀገሪቱንም ምሉ እና አደጋ ላይ ይጥላሉ። ከዛም በተረፈ ሀገሪቱ በሂደት ልታገኛቸው የሚገቡ ልምዶችን፣ ጥቅሞችን በሙሉ ያሳጣል። ኢኮኖሚያዊ ጥቅሞችን ያሳጣል። የዴሞክራሲ ስርዓት ግንባታ የምንለውን ልምድ የማግኘት ሂደትም ሙሉ በሙሉ ያስተጓጉላል። እና እነዚህ ነገሮች በሙሉ በዚህ ውስጥ ነው መታየት ያለባቸው። ባይነ መልካም ፋኑኤል አሁን አድርገውም ያለውን መጋራቸውም አሉ ማልጋራቸውም አሉ። ግን ዋናው ነጥብ ራሱ ራሱ አሁን ገዢ ፓርቲ አሁን በመጨረሻ ላይ ራሱ በጻፈው የአዲስ ራዕይ መጽሔትም ትግራይ ማስረኛው ጉባኤ ላይ ሲካሄድ የድርጅቱ ጉባኤ ላይ ሚዲያን እንደ አንድ ቁልፍ መሳሪያ መጠቀም የጋራ መግባባት ላይ ደርሰዋል። እኔም አቴንድ ስላደረጉ ዝኛ ማለ ትንታኔ ላይ ብታይ ገዢ ፓርቲ አሁን የመረዳት ችግር ብቻ አይደለም ችግር አለበት። ወይም አርቆ የማስተዋል ጉዳይ አይደለም። ምን አለ መስል አንድ ፖለቲካ ፓርቲ ውስጥ ተራማጅ ሊኖር ይችላል፣ ተቸንክሮ የተቀመጠ ይኖራል። በውስጣቸውም የራሳቸው ትግል ነጻ የማድረግ ሚዲያውን ያለማድረግ ፍላጎታቸው አሉ። ግን አሁን ተጨባጭ ምን አለ መስል ሚዲያ ሚዲያ እኩሌታ የሚሆን አፍራሽና ገንቢ ሚና እንዳለው ይታወቃል። ሚዲያ ሚዲያ ጥንቃቄ እንዳይፈልግም ይታወቃል። በትኛውም ጥያቄው ግን አሁን አርጋውም ያለው ገዢውም ፓርቲውም እያ ላይ የመጣበት በግልጽ የሚዲያ አስፈላጊነት ላይ የደረስነው እኔ የምረዳው አጠቃላይ የፖለቲካል ኢኮኖሚን የክራይ ሰብሳዊ ፖለቲካል ኢኮኖሚ ደፍቆታል የሚል ትንታኔ ትልቅ ገዢ አድርጎ አስቀምጧል። ገዢው ፓርቲ አንድን የክራይ ሰብሳይ ፖለቲካል ኢኮኖሚ መናድ የሚችለው ደግሞ ነጻ ሚዲያ ብቻ ነው። ይሄ አሁን እዛ ላይ ከተደረሰ በውስጥ አሰራር ፖለቲካዊ አሰራር ሚዲያው የአጋዥነት ሚናውን አጣያቂ ባልሆንበት ቁጥር አንድ በሆነ አማራጭ ሁኔታ ላይ እራሱ ገዢ ፓርቲው በነባራዊ ሁኔታ ላይ ደረሰውም ትንታኔ የሚያስቀምጠው ጋሻውም የሚለው ቅድም ያለው በማንኛውም ዘርፍ ልጎዳለ የሚለው። አዎ አሁን በደረስንበት ደረጃ የነፃ ሚዲያን አገልግሎት ጠቀሜታ ግልጽ አሻም በማሁን ደረጃ ላይ ደርሰናለሁ። ምንድን ነው ቅድም እዚህ ጋር ያለው አሁን ግን የተለያዩ ሚዲያዎች ራሱም የሚፈልጋቸው ምናም የተፈበረቀዋል ነው የሚባሉ በመሰረት ሀሳብ ደረጃ ሁሉን ነገር በሄደት ስለሚጠራ ለምሳሌ ሚዲያ መፈጠሩ አንድ እርምጃ ነው። ፋኑኤል አጋዥነቱ አጠያያቂነት የሌለው ላልከው ፕሬስ በነፃነት የሚያሰራ መንገድ ሁኔታ አለ ብለ ታምናለ? ምንድን ነው ማንድን ነው አሁን አጠቃላይ በመታሰር አለመታሰር የሚዲያው አብቅተዋል ምናም የሚባሉ ነገሮች ኢትዮጵያ ውስጥ እኔ አሁን የማውቀው ነገር እኔ ጋዜጠኛ ነኝ፣ ለራሴ ሌላና እንትን ነው የምናገረው። ሙሉ ለሙሉ ጋዜጠኝነት በማያሰራ ደረጃ ያለበት አገር አይደለም። ይሄ ለምሳሌ በህግ የታሰሩ ጋዜጠኞች እኛም ቢፈቱ ደስታችን ነው። መንግስትም ደፍሮ ለነጻው ሚዲያ ብሎ እነዚህ ነው በተሻለ መሀከለኛ መንገድ ላይ መጥተው ቢለቅ አንድ ነገር ነው። ግን እዚህ ጋር መጠንቀቅ ያለብን ነገር ምንድን ነው፣ አሁን ለምሳሌ ነገ እታሰራለሁ፣ ነገ እኔ ብታሰር ማለት ነው ኢትዮጵያ ውስጥ ቶታሊ ሚዲያ ጠፍቷል የሚል አጠቃላይ ግራንድ የሆነ ድምዳሜ ውስጥ መድረሱ ጥሩ አይደለም። ሁለት የተለያዩ በጣም በይፋ የምናውቃቸው ግን ትክክል ያልሆኑ ነገሮችን አያለም። አንደኛው የጋዜጠኛ መታሰርን ብቻ መነሻ አድርጎ ኢትዮጵያ ውስጥ የሚዲያ ሁኔታ፣ የሚያሰራ ሁኔታ የለም ብሎ መደምደም ስህተት ነው የሚል አንድ ሀሳብ ላይ መደረስ የለበትም ብሏል። በእርግጥ የአንድ ጋዜጠኛ መታሰር ብቻ አይደለም። ጋዜጠኛ መታሰር በራሱ ብዙ የሚናገረው ነገር አለ። ብዙ የማያሰሩ ነገሮች እንዳሉ አመላካች ነው። አንዱ አመላካች ነው። ይሁንና ግን ኢትዮጵያ ውስጥ የኢትዮጵያን ሕዝብ የሚመጥን የሀሳብ ብዙኃነትን እሚያንጸባርቅ የመገናኛ ብዙኃን ውጤቶች በተግባር አሉ ወይ ብለን ስንመጣ እጅግ እጅግ በጣም አሳፋሪ የሚባል ደረጃ እናያለ ነው። መልካም። የመገናኛ ብዙሀን ነጻነት በኢትዮጵያ ይዞታውና አሰራሩ፣ ክርክሩ ይቀጥላል። ፋኑኤል ክንፉ ከአዲስ አበባ፣ አርጋዋሽኔ ከዚህ ከዩናይት ስቴትስ፣ እንግዶች ሁለታችሁንም አመሰግናለሁ። ሳምንት እንገናኝ። አድማጮች፣ አሁን የማጠቃለያ ዜናውን ከሰለሞን ክፍሌ። ግብፅ ውስጥ ዛሬ ጨንበል ያጠለቁ ታጣቂዎች የክርስትና እምነት ተከታዮች ወደ ገዳ የሚጓዙበት በነበረው አውቶቡስ ላይ ጥቃት አድርሰው በትንሹ 26 ሰዎች መግደላቸውን ባለሥልጣናት አስታውቀዋል። ምዕመናኑን አሳፍሮ ሚኒያ ክፍለ አገር ወደሚገኘው ቅዱስ ሳሙኤል ገዳም ያመራ በነበረው አውቶቡስ ላይ ጥቃቱን ያደረሱት ሦስት አነስተኛ የጭነት መኪኖችን የተጠቀሙ አስር ሰዎች ናቸው ሲል የአገር አስተዳደር ሚኒስቴር አስታውቋል። ሚኒያ ከመዲናዋ ካይሮ 200 ኪሎ ሜትሮች ርቀት ላይ ይገኛል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት ነገረ ኢትዮጵያ ተብሎ የሚታወቀውን የሰማያዊ ፓርቲ ልሳን ያዘጋጅ በነበረው በጌታቸው ሽፈራው ላይ የአንድ ዓመት ከስድስት ወር የእስር ቅጣት ወስኗል። ኔቶ የሰሜን አትላንቲክ ቃል ኪዳን አገሮች ድርጅት ወደ አዲስ አሻግሮ የማየት ገጽታ ወዳለው አንጸባራቂ ዋና ጽህፈት ቤት ገብቷል። ይህ ገጽታውም ፕሬዝደንት ትራምፕና ሌሎች ድርጅቱን የሚነቅፉ ሰዎች የሚሉትን ይጻረራል ይላል የአሜሪካ ድምፅ ዘጋቢ ባጠናቀረው ሪፖርት። ዜናው አበቃ። አድማጮች፣ ስርጭታችን ሊገባደድ ነው። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922 25 ሜትር ባንዶች ምሽቱ ያዘጋጀውን ስርጭት በዚሁ አበቃ። በምትሰሙት ተከታዩ ዜማ ልንሰናበት ነው። ያስተናገድ ናቸው አሉ ከበደና። Thank you.